በኢትዮጵያ የተከሰተውን የአጣዳፊ ተቅማጥና ትውከት በሽታ መዛመት ለመግታት መንግስት ከዓለም አቀፍና ከአገር በቀል ምግባረ ሰናይ ድርጅቶች ጋር በመተባበር በመስራት ላይ መሆኑ ተዘገበ። የትግራይ ክልል የጤና ቢሮ በክልሉ ያጋጠመውን የአተት ወረርሽኝ ለመቋቋም ከአጋር ድርጅቶች ጋር በመሆን በመንቀሳቀስ ላይ ነው። ግርማይ ገብሩ በህመሙ ለተጠቁ ወገኖች የሕክምና አገልግሎት በመስጠት ላይ ወደሚገኘው የመቀሌ ሆስፒታል ጎራ ብሎ ባለሙያዎችን አነጋግሮ ተከታዩን ለምሽቱ የጤና ፕሮግራም አጠናቅሯል። እንግዲህ አድማጮቻችን በኢትዮጵያ በቅርቡ የተከሰተው አተት አጣዳፊ ተቅማጥና ትውከት በተለያዩ የኢትዮጵያ ክልሎች ጉዳት እያደረሰ እንዳለ በተደጋጋሚ ተገልጿል። ትግራይ ክልል ውስጥም በተለያዩ አካባቢዎች ይህ በሽታ እየታየ ነው ያለው። መንግሥት ደግሞ ህብረተሰቡን እያስተባበረ የበሽታውን ስርጭት ለመግታት ጥረት በማድረግ ላይ እንደሆነ በተደጋጋሚ እየገለጸ ይገኛል። በትግራይ ክልል የጤና ቢሮ የሰርቪላንስና የቅድመ ማስጠንቀቂያ እየበላ ጉዳይ ኃላፊ የሆኑትን አቶ ዮሀንስ ገብረ ሀዋርያ በትግራይ በተለያዩ አካባቢዎች ተከስተዋል ተብሏል። ና የት የት አካባቢ ነው የተከሰተው? እስካሁን ድረስ ያው የመቀሌ ከተማ ነው በስፋት በሽተኞች ያሉበት። በሁለተኛ ደረጃ ቁጥራቸውም አነስተኛ ቢሆንም ግን በእንደርሳ ወረዳ በተለያዩ ቀበሌዎች በሽታው እየታየበት ሁኔታ ነው ያለው። ከዚህም አልፎ በተለይ በምዕራብና ሰሜን ምዕራብ ዞን በተለይ አካባቢው ከተለያዩ ቦታዎችን ለእርሻ ስራዎችንና ለባህላዊ ወርቅ ለማፈላለግ ከተለያዩ ክልሎችን የመጡ በብዛት የሚገኙበት አካባቢ ስለሆነ፣ ስለዚህ እስካሁን ድረስ አስገደጽም ብላ የተወሰኑ ቀን ሰራተኞችን ታመው፣ ከዚህም በተጨማሪ በቃፍታ ሁመራ ወረዳ የተወሰኑ የቀን ሰራተኞች ታመው በጤና ጣቢያ ይገኛሉ። በእርግጥ መቀሌንና የእንደርታን ሳምፕልን ተወስዶ የተረጋገጠበት ሁኔታ ነው ያለው። የቃፍታ ሁመራ እስከ ስገደጽን ብላ ሳምፕል ተወስደዋል። ግን እስካሁን ድረስ ነው አይደለም እንግዲህ በጥርጣሬ ተኝተው አገልግሎት እያገኙበት ያለበት ሁኔታ ነው ያለው። በኢትዮጵያ በኦሮሚያ ክልል በኢትዮጵያ በሶማሌ በአዲስ አበባ ከተማ እንዲሁም በአማራና አፋር አካባቢም በሽታው እንደታየ መንግስት በይፋ ገልጿል። የኢትዮጵያ ጤና ጥበቃ ሚኒስቴር በኢትዮጵያ ከሚገኙት ዓለም አቀፍና አገራዊ ከሆኑ የበጎ አድራጎት ድርጅቶች ጋር ይህንን የአተት በሽታ ለመከላከል አስተባብሮ እየሰራ እንዳለ ነው እየተገለጸ ያለው። አቶ ዮሐንስ ስለዚሁ ይጠቅሳሉ። እንደ ክልል ብዛት ያላቸው አጋር ድርጅቶች አሉ። በተለይ በሽታውን የትግራይ ጤና ቢሮ ብቻ የሚችለው አይነት ነገር ስለማይሆን፣ ስለዚህ የግድ የነሱ አጋዥነትም ወሳኝነት ስላለው አንደኛ ነገር እንደ ኮሚቴ፣ እንደ ክልል አንድ ግብረ ኃይል የተቋቋመበት ሁኔታ ነው ያለው። ከዚህም በተጨማሪ አንድ አርኤችቢሲ የሚባል ኮሚቴም አለ። ስለዚህ አጠቃላይ ያሉ ፓርትኖሮችን ያካትት ነው። ስለዚህ ይህን ቲም ዝርዝር ያለውን የበሽታውን ሁኔታ ይገመግማል። ለዚሁ የሚያስፈልገውን ምንድን ነው የሚለውን ነገር በዝርዝር ይወያይበታል። ስለዚህ ከዚህ ተነስቶ ደግሞ መፍትሄዎችን እያስቀመጠ ይሄዳል። በዚህም በተቻለው መጠን ለምሳሌ የየራሱ እዚህ ስራ ላይ የሚያበረክተውን ነገር ምንድን ነው የሚለውን ነገር አሳይመንት ይዞ የሚሄድበት ሁኔታ ነው ያለው። ስለዚህ በዚህም መሰረት እስካሁን ድረስ ዩኒሴፍ በርከት ያሉ የሲቲሲ ኪቶችን ለክልሉ ሰፖርት እያደረገን ያለው ሌላም በትሬኒንግ ላይ ሰፖርት የሚያደርገን ድርጅት አለ። ቴክኒካልን ሰፖርት የሚያደርጉን ሰዎች አሉ። ዳውሊዎችም ከባለሙያዎች ጋር ሂዶ ሰፖርት አድርጎ እየሰራበት ያለበት ሁኔታ ነው ያለው። ስለዚህ በሁሉም ነገር ቴክኒካሊ፣ ፋይናንሻሊ ሎጂስቲካሊ አጋር ድርጅቶቹ እገዛ በማድረግ ላይ ያሉበት ሁኔታ ነው ያለው። በእርግጥ ከአሁን ድረስ ቢሮ ራሱ አስፈላጊ ያላቸውን ነገሮችን አዘጋጅቶ በማቅረብ ላይ ነው ያለው። ከትግራይ ጤና ቢሮ አቶ ዮሀንስ ገብረ ሀዋሪያ ለሰጡኝ ማብራሪያ በጣም ነው ማመሰግኖት በጣም ነው ማመሰግ አመሰግናለሁ። በመቀለ ሆስፒታል የአተት በሽታ ታካሚዎች የተለየ ቦታ ተሰጥቷቸው እየታከሙ ነው ያሉት። የሆስፒታሉ ሜዲካል ዳይሬክተር የሆኑትን ዶክተር ጸጋይ በሪሁ የሕክምና ሂደቱን ይነግሩናል። እሺ እንግዲህ በመቀለ ሆስፒታል እንደዚህ አይነት አጣዳፊ ተቅማጥና ትውከት ያላቸው ህመምተኞች ከመጡ በኋላ ቁጥራቸውም በዛ ያለ ስለነበረ መጀመሪያ በሆስፒታሉ አይደር ኮምፕሪሄንሲቭ ኤንድ ስፔሻላይዝድ ሆስፒታል ባሰራው ህንፃ ውስጥ ባለሙያዎችም ከአይደር እና ከመቀሌ ሆስፒታል ተመድበው ልዩ አገልግሎት እየተሰጣቸው ነው የሚገኘው። በመሀል የአቅርቦት ችግር እንዳይፈጠር ምክንያቱም ይሄ አጣዳፊ ስለሆነ ሁሉም ነገር ሬዲ መሆን ስላለበት ከጤና ቢሮ ከአይደር እና ከመቀሌ ሆስፒታል የተውጣጡ ኮሚቴዎችም አሉ። በቀን ሁለት እየተሰበሰቡ አንዳንድ ነገሮች ክፍተት እንዳያጋጥም እየገመገሙ አገልግሎት እንዳይቋረጥ እየተደረገ ነው ያለ። ዶክተር ጸጋይ፣ እስካሁን እንዴት ነው ጉዳቱ ሲመዘን ምን ያህል ሰዎች ሞተዋል? የሞት አደጋም ካለው የሞት አደጋ እንኳን እስካሁን ያጋጠመ የለም በዚህ ሆስፒታል። አጣዳፊ ተቅማጥና ትውከት ያላቸው በሽተኞች መብዛት ብቻ ነው እንጂ እስካሁን በሆስፒታላችን ያጋጠመ የሞት አደጋ የለም። ህብረተሰቡ ምን ያድርግ? ምንድን ነው አሁን በሽታው እንዴት ነው መከላከል የሚቻለው የሚለውን ነገር ህብረተሰቡን ምንድን ነው መምከር የሚችሉት? እንግዲህ ህብረተሰቡ ይህን በሽታ ለመከላከሉ በጣም ከባድ አይደለም። ያው የግል ንጽሕናና የአካባቢ ንጽሕና በመጠበቅ በሽታውን መከላከል እንችላለን። ያው አሁን ክረምት ስለሆነ አንዳንድ ነገሮች በየመንደሩ በየውሃ ወንዝ ያሉ የተጠራቀሙ ነገሮችን ከእነሱ ጋር ንክኪ ለመኖር ሁለተኛ ደግሞ ምግብ ስትበላ፣ ሽንት ቤት ገብተም ስትወጣ እጅህን መታጠብ ነው። እነዚህ እነዚህን ካደረክ የግልና የአካባቢ ንጽሕና በአጠቃላይ ከጠበቅ በሽታውን መከላከል ይቻላል። እዚሁ አሁን በጣም በጣም በርካታ ሰዎች አስታማሚዎችን እያዩ ነው ያሉት። ሐኪሞቹም አሉ እርዳታ እየሰጡ ነው ያሉት። እንዴት ነው አሁን ከዚህ ጋር በተያያዘ በሽታው በቀላሉ የሚተላለፍ ነገር ነው፣ እንዴት ነው? አዎ አሁን አጣዳፊ ተቅማጥና ትኮት ያላቸው በሽተኞች እዚሁ ሆስፒታላችን ከመጡ በኋላ እንደምታየው ከዛ በኋላ አስታማሚዎች አያልፉም። ከዚህ በኋላ ያለው የሀኪም ስራ ነው ሐኪም በሽተኞችን ተረክበው ወደ ውስጥ ያስገባቸዋል። ውስጥ ያለውን ሁሉም አገልግሎት ሐኪም ነው የሚጨርስላቸው። የመጡ ፔሽንቶች ሁሉም ነገር ቤተሰብ ማድረግ የነበረበትን ነገር እነሱን ተክተው፣ ሌላ ደግሞ የህክምናውን ሂደት ሁሉም ነገር ጨምረው ነው የሚያገለግሏቸው። ስለዚህ አስተማሚ እዚ መግባት አያስፈልግም ማለት ነው። ምክንያቱም አስተማሚ ሲገባ ከነሱ ጋር ተነካክቶ ሌላ ነገር ወይም ምግብ አብረብ ሊበል ይችላሉ አይኖይስ ምንድነው? ንጽህናቸው ምናልባት ላይ ጠበቅ ስለሚችል አስታማሚዎች እዛ ገብተው እንደምታውቀው ደግሞ ባህላችን ገብተ ሰውን ማገዝ ሰውን መርዳት ነው እንጂ መጣይ የሚባል ነገር የለም። ስለዚህ እነሱም በበሽታው እንዳይያዙ ከዛኛው የተከለለ ቦታ እንዲያልፍ አይደረግም። ከዛ በኋላ ያለውን የሐኪም ስራ ነው። ለዛም የሚሆን በቂ ባለሙያ ያለ እዚ ሆስፒታል። ዶክተር ጸጋይ በሪሁ በመቀለ ሆስፒታል ሜዲካል ዳይሬክተር፣ በጣም ነው የማመሰግኖት። እስኪ ሌሎች የህክምና ሰራተኞች ካሉ ደግሞ እነሱ ደሞ ላናገር አመሰግናለሁ። ሲስተር ፍረ ገብረስላሴ፣ ሲስተር ፍረ አሁን ከአይደር ከፍተኛ ሕክምና ማዕከል መጥታችሁ ነው እንግዲህ መቀለ ሆስፒታል ይህንን በአተት በሽታ የተጠቁትን ሰዎችን እየረዳችሁ ያላችሁት እና የሕክምና ሂደቱ እንዴት እየሄደ ነው? እስኪ እንደ ባለሙያ የሕክምና ሂደቱ በጣም ጥሩ እየተካሄደ ነው። ተሎ ብሎ እየመጡም ስለሆነ ጥሩ ሰርቪስ እየተሰጠ ነው። ጥንቃቄ ማድረግ ነው የሚገባው። ማለት ውሃውም የሚበሉትን ነገር የበሰለ ቢሆን የተመረጠ ነው እናንተ እስቲ እንዴት ነው ጥንቃቄው? ባለሙያው ጥንቃቄ እያደረገ ነው። ባለባበስም በሁሉም ነገር ተጠነቀቀ ነው። ቦታው ሲመቻል በስተኞችን ለማከም ቦታው እንግዲህ አማራጭ ስለሌለ የቦታው ጥረት አለ ግን ባለን እየተጠቀምን ነው። ስለተፈረ በጣም ነው ማመሰግን።